አዲስ አበባ ቤቶች ፈረሳና የነዋሪዎች ሮሮ። በአዲስ አበባ ከተማ ዙሪያ በኦሮሚያ ክልል ሸገር ከተማ አስተዳደር ሕገወጥ የተባሉ ቤቶችን የማፍረስ እና ነዋሪዎችን የማስነሳት ተግባር ተባብሶ ቀጥሏል ሲሉ ተጎጂዎች ገለጹ። አስተያየታቸውን ለአሜሪካ ድምጽ የሰጡና ቤታቸው መፍረሱን የተቃወሙ ግለሰቦች ከነ ቤተሰቦቻቸው መጠለያ በማጣት ለችግር መጋለጣቸውን ተናግረዋል። ተጎጂዎች ስላቀረቡት ቅሬታ ከሸገር ከተማ አስተዳደር ከንቲባ ተሾመ አዱኛ ምላሽ ለመጠየቅ የእጅ ስልካቸው ላይ በተደጋጋሚ ብንደውልም ሊነሳልን አልቻለም። ይሁን እንጂ ከንቲባው ከዚህ ቀደም ስለ ጉዳዩ ተጠይቀው ለአሜሪካ ድምጽ በሰጡት ምላሽ እርምጃው የተወሰደው ሕገወጥ ግንባታ ባከናወኑት ላይ ነው ማለታቸው ይታወሳል። እርምጃው ዓለም አቀፍ ሰብአዊ መብቶችን የጣሰ እንደሆነ በመተቸት ትላንት መግለጫ ያወጣው ኢሰመኮ በኦሮሚያ ክልል በሸገር ከተማ በተፈጸመው ቤቶችን የማፍረስና በግዳጅ የማስነሳት እርምጃ የተጎዱ ሰዎች ህጋዊ መንገድ የመኖሪያ ቤት ሊያገኙ እንደሚገባ አሳስቧል። የኮሚሽኑ የማህበራዊ እና ኢኮኖሚያዊ መብቶች ስራ ክፍፍል ዳይሬክተር ዶክተር ብራይትማን ገብረ ሚካኤል ለአሜሪካ ድምጽ በሰጡት አስተያየት እርምጃው እየተወሰደ ያለው ኢትዮጵያ ያጸደቀቻቸውን ዓለም አቀፍ ህግ በተጻረረ መልኩ መሆኑን ተናግረዋል። ኬኔዲ አባተ ዝርዝር ዝርዝር አለው። በአዲስ አበባ ከተማ ዙሪያ በኦሮሚያ ክልል በቅርቡ በተመሰረተው የሸገር ከተማ አስተዳደር ቤት ፈርሶ ብናል ካሉ ሰዎች መካከል ማንነታቸው እንዲገለጽ ያልፈለጉ የለገጣፎ አካባቢ ነዋሪ እየተወሰደ ስላለው እርምጃ አብራር ተዋል ወደ አራት አምስት ሰፈሮች ናቸው ሙሉ በሙሉ ያለቁት። የተወሰነ አንድ ሁለት ቀለም ይቀቡና ከዛ መቱ ፈርሱት። አፍራሾች በቃ መኪና ነው የሚመጡት። ታጅ ነው መግቢያ መውጫ ላይ ልዩ ኃይሎች ይሆናሉ። ከዛ ሙሉ ነው በቃ፣ አንዴ ከገቡ ሙሉ ሰፈር ጨርሰው ነው የሚወጡት። ሕዝቡ ደግሞ ቆርቆሮ ለማዳን ከፊት ከፊት ለመንቀን ይሞክራል፣ ግን አብዛኛው ቆርቆሮ በእነሱ ነው የሚወሰደው በአፍራሽ ግብረ ኃይሎች። አሁንም ጭራሽ ኃይላቸውን ጨምሮ ተባብሱ ነው የቀጠለው። ፈረሰው ጭራሽ አሁንማ መስጊድ ሁሉ አፍርሰዋል። አሁን እነዚህ ጣፎ ላይ ጣፎ ድሬ ጎራጎጥ የሚባል ሰፈር ላይ መስጊድ አፍርሰዋል። መቼ ነው የፈረሰው? እሱ አሁን ከአምስት ቀን በፊት እና በቃ ለስብሰባም ሲጠሩ ምን እንደወሰኑ ምን እንደተስማሙ አያውቅም። ሌላው ማህበረሰብ በነገታው መጥቶ ለምን ሳተን ሳል ጀምሮ በቃ ጠራው ላይ ነው ስፍር የሚሉት የአየር ካርታ እንኳን አያው ከሀያ ከሀያ ምናምናምት በላይ የሆነ ቤት ነው እያፈረሱ ያሉት። እሱም ቤት ፈርሷል ፈርሷል። ው ከፈረሰብህ በኋላ ጥቃት አለ በተለያየ ማዋከቦች ስሮስ ምናምን ስላሉ ሰው ወደ እግር አውጪ ብሎ በቃ ወደ ወደ የሚያስተጋ ቦታ ላይ ነው የሚጠለለው። ወደ ክልል የሚሄዳለ፣ ወደ አማራ ክልል የሚሄዳለ ወደ አዲስ አበባ ዘመድ አለ፣ ወደ አዲስ አበባ የሚጠጋለህ። ሶስት አራት ትምህርት ቤቶች፣ የግል ትምህርት ቤቶች አቁመዋለሁ። ኦልሞስት የኑሮ ውድነቱ ችግር አለ። ይህ ደግሞ ቤት ቤት ኪራይ በጭራሽ የለም። በኢንክርት ላይ ጆሮ ደግፍ ነው። ተረሶ ተፈናቃይ ጣቢያ መግባት ነው። ከዛ ውጭ ብለን ማማረቅ የለውም። ደብረ ብርሃንም በየቀኑ ብዙ ተፈናቃይ የሚገባው ቤታቸው ባለፈው ማክሰኞ መፍረሱን የተናገሩ ሌላ አስተያየት ሰጪ ደግሞ ከመፍረሱ በፊት ማስጠንቀቂያ እንኳን አልተነገረንም። አሁን ሶስት ልጆቼንና ባለቤቴን ጨምሮ እንደ ቤተሰብ መውደቂያ አጥተናል ይላሉ። ባላሰበ ነው ሰዓት ወይ አንሱ ብለው አልጠሩን አልነገሩን፣ ወይ ቀለም አልቀቡ። በድንገት መጥተው ቆርቆሮ ዘረፋ ነው። ቆርቆሮ ወሰዱብን፣ ለዝናብ ሰጡን። ልጆቹ ትምህርት ቤት ቀሩ። ዝናብ ላይ ሌሊት ባላሰብ ነው ዝናቡ መጣ። የት እንሄድ ወደ የት እንሄድ ወፍሬዛው በተኙበት እየተንከባለሉ ዝናቡ አደረብና መንግስትም ሊሰማን ሊያየን አልቻለም። መጭ ነው የፈረሰባቸው የናንተ ቤት ማክሰኞ ማለት አሁን ማክሰኞ ይሄ በአስራ ዘጠኝ አንዳንድ አልፎ አልፎ ያልፈረሱ ተው ያሉ እየእርንዛ ነው የምናድረው። ድንገት ዝም ብሎ ይመጣሉ። በቃ ዛሬ አይመጡም ብለን ስናስር ድንገት ይመጡና ልጆቹም አይናቸው እያየር እያሉ ሰለው ላይ ሳንኳኩባቸው እንዳለ ገለውና ልጆቹንም ምሮ ተበክቷል ቆርቆሮ እንኳን እና ድን ትራንስፖርት የለንም። ይሄን እንኳን ሸጠ እንደ ትራንስፖርት እና ድግስነት መልስ ከሰጠነ ዱላ ነው ለዱላ ነው የምንመታው። ምን መናገር አልችልም። ያው ዝም ብለና አፍሮ ይዘው ከመሄድ ዝም ብለ ማየት ነው። ሶስት ልጆች አሉኝ። አምስት ነን ያልፈረሱ የተቻለ ያለው ሲየው ነው የምናድረው። ከነ ዝናን ቢጥልም እዚያው ነው የምናድረው። መንግስት ከሰማና አሁንም መጠለያ ራሱ ወደ ከተማ አዲስ አበባ እንኳን ስንሄድ የት ስራ የለም። ወደ የት እንሂድ? በተፈጠረው ክስተት ምክንያት ልጆቼ ለስነ ልቦና ጉዳት ተዳርገው ትምህርት እንኳን አቋርጠዋል። ያሉን ደግሞ ሌላ አስተያየት ሰጭ ናቸው። ገቱ የፈረሰው ማክሰኞ ነው። እኛ ወር ሙሉ ግን እዚህ ጋር ይመጣሉ። በዛ ሄዱ በዛ ሄዱ እየተባለ የት አካባቢ ነው የእርስዎ ቤት የነበረው? ድሬዳል የሚባል ጣፎ። ከጣፎ ሶስት ነጥብ አምስት ኪሎ ሜትር ነው፣ ጋሪ ተራ ከሚሉት ወደ ላይ። የት ነበር የሚማሩት ልጆቹ? አባዱ ይክ አባዱ እግር ያው ያም ሁሉ ተጉዘው ነበር የሚማሩት። ለዚህም ያው ሊሆን አልቻለም። ይው ትንሽ ተረጋግተውልኛል። አሁን መተዳደሪያችሁ ምንድን ነው? አሁን የት ነው እየኖራችሁ ያላችሁት? ቀን ሰራተኛ ነ የቀን ስራ እየሰራው ነው የምኖረው። ጉልበት እስካለ ያው እግዚአብሔር እስከጥራይ ድረስ ስ እየኖራለሁ እያ

ተጎጂዎች ስላቀረቡት ቅሬታ ከሸገር ከተማ አስተዳደር ከንቲባ ዶክተር ተሾመ አዱኛ ምላሽ ለመጠየቅ የእጅ ስልካቸው ላይ በተደጋጋሚ ደውለን ሊነሳልን አልቻለም። የጽሁፍ መልእክት እንድልክላቸው አሳውቀውን ለላክንላቸው መልእክትም ምላሽ አልሰጡንም። ይሁን እንጂ ከንቲባው ከዚህ ቀደም ስለ ጉዳዩ ተጠይቀው ለአሜሪካ ድምጽ በሰጡት ምላሽ እርምጃው የተወሰደው ሕገ ወጥ ግንባታ ባከናወኑት ላይ ነው ብለዋል። ይህም የሕግ የበላይነትን የማረጋገጥ ተግባር እንደሆነ አብራርተዋል። ጉዳዩን ተ ትናንት መጋቢት 22 መግለጫ ያወጣው የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ በቅርቡ በአዲስ መልክ በተደራጀው የሸገር ከተማ አስተዳደር የቤቶች ፈረሳና በግዳጅ ማስነሳት እየተከናወነባቸው ባሉ አካባቢዎች ከየካቲት 27 2015 ዓ ም ጀምሮ ክትትልና ምርመራ ማድረጉን ገልጿል። ኮሚሽኑ በመግለጫው የቤት ማፍረሱና በግዳጅ የማስነሳቱ ተግባር በግብረ ኃይል እየተከናወነ መሆኑን ቅሬታ ካቀረቡ ሰዎች ከሚመለከታቸው የከተማ አስተዳደርና የጸጥታ አካል ላት እንዲሁም በለገጣፎ ለገዳዲ በሰበታ አካባቢ ፉሪና ለቡ ተክለ ሃይማኖት በተጨማሪም በቡራዩ ገፈርሳ ኖኖ አካባቢዎች የመስክ ምልከታ በማድረግ ባሰባሰበው መረጃና ማስረጃ ማረጋገጡን አስታውቋል። እየተወሰደ ያለው እርምጃ አስፈላጊው ማጣራትና ልየታ ሳይደረግበት የሚከናወን እንደሆነ የኢሰመኮ የማህበራዊና ኢኮኖሚያዊ መብቶች ስራ ክፍል ዳይሬክተር ዶክተር ብራይትማን ገብረ ሚካኤል ገልጸዋል። በመጀመሪያ ቤቶቹ ምን አይነት ናቸው ተብለው ልየታ ሊደረግ ይገባ ነበረ፣ ቀድሞ ነው። ሁሉም ቤቶች ተመሳሳይ አይነት አይደሉም። አሁን የተወሰኑ የፈረሱት ቤቶች ካርታና ፕላን ያላቸው ህጋዊ የሆኑ ናቸው። የተወሰኑት ደግሞ እንደውም መፍረስ የለባቸውም የሚል የፍርድ ቤት እግድ ሰዎቻቸው ናቸው። የተወሰኑት ደግሞ እነዚህ ኢመደበኛ በሆነ መንገድ እንደተባለውም ከአርሶ አደር እየተገዙ የተሰሩ ቤቶችም አሉ። ከዛ ውጭ ደግሞ ህጋዊ የሆኑትም አሉ፣ ካርታና ፕላን ያላቸው የአየር ካርታ ያላቸው፣ ከዛ ውጭ ደግሞ የገጠር ሲሆን አረንጓዴ ደብተር ያላቸው በስማቸው እየገበሩ ያሉበት፣ ከዛ በተጨማሪ ደግሞ ውሃ መብራት፣ እነዚህ አገልግሎቶች ያሏቸውም አሉና መጀመሪያ መደረግ ያለበት እንደው ህገወጥ ነው ተብሎ ሁሉም ጊዜ መፍረስ ሳይሆን ልየታ መደረግ ነበረበት። ህጋዊ የሆኑት እንዲጸኑ መፍረስም ካለባቸው በአግባቡ ለመንግስት ጥቅም በሚወሰደው አግባብ ተወስዶ ካሳ ተከፍሏቸው ትክ መሬት ተሰጥቷቸው መኖሪያ ቤት እንዲገነቡ በሚያስችል መልኩ መሆን አለበት። እየፈረሱ ያሉ ቤቶች ህገ ወጥ ቢሆኑም እንኳን እርምጃው እየተወሰደ ያለው ኢትዮጵያ ካጸደቀችው ዓለም አቀፍ ህግ ጋር በሚጻረር መልኩ እንደሆነ ማብራራተዋል። ህገ ወጥም ተብሎ እየፈረሱ ያሉት እንግዲህ በመሰረቱ የመኖሪያ ቤትን ማግኘት አንድ ሰብአዊ መብት ነው። ኢትዮጵያ ባጸደቀቻቸው የዓለም አቀፍ የሰብአዊ መብት ቃል ኪዳኖች ላይ የሰፈረ መብት ነው። በተለይም በኢኮኖሚያዊ ማህበራዊና ባህላዊ መብት ቃል ኪዳን አንቀጽ አስራ አንድ በግልጽ የሰፈረ መብት ነው። ከዛ በተጨማሪ ደግሞ ይህንን አንቀጽ ለማብራራት የወጡ አጠቃላይ አስተያየት ቁጥር ሰባት በተለይም ይሄ አስገድዶ ማንሳትን የተደነገጉ አሉና ከመኖሪያ ቤት ከማግኘት መብት አንጻር ሲታይ እነዚህ ቤቶች ሕገወጥ ናቸው ቢባልም አማራጭ የመኖሪያ ቤት ለእነዚህ አካላት የማግኘት እድልን መንግስት መጀመሪያውን ማዘጋጀት አለበት ነው ቤት አልባ በእነሱም በሚያደረግ መልኩ መሆን እንደሌለበት እንግዲህ ይደነግጋሉ። የተደረገው ተግባር እንዳልኩ ተገቢ አይደለም። የሰብአዊ መብት ሳቢዎችን ባገናዘበ መልኩ አይደለም። በተጨማሪም ቤቶችን በማፍረስ ሂደት ውስጥ የተለያዩ የሰብአዊ መብት ጥሰቶች መፈጸማቸውን የገለጹት የኢሰመኮ የማህበራዊ ና ኢኮኖሚያዊ መብቶች ስራ ክፍል ዳይሬክተር ዶክተር ብራይትማን ገብረ ሚካኤል በመንግስት መወሰድ ስላለባቸው የማስተካከያ እርምጃዎችም ተናግረዋል። ተጻፋ ያሉ የቢሌ የሰብአዊ መብት ጥሰቶች እንደተፈጸሙ እንረዳለን። አንደኛ የማስነሳቱ ሂደት ራሱ የሰብአዊ መብት ተሳቢዎችን መሰረት አድርጎ የተከተለ አይደለም ቤት አልባነትን በሚያስፋፋ መልኩ እንደውም ከዛ ውጭ በቀጥታ ደግሞ የታሰሩ አካላትም እንዳሉ ከዛም አልፎ የአካል ጉዳት አለፈ ሲልም ግድያዎችም እንደተፈጸሙ ሪፖርታችንም ላይ አሳይተናል። አንድ ቦታ ላይ የሰው ነፍስ እንደጠፋም በዚሁ ሂደት ጋር ተያይዞ እንደተባለው ቤቶች መፍረስ አለባቸው ቢባል እንኳ ተገቢው የሕግ ሥርዓት መኖር አለበት። ሰዎች ያላቸው የኑሮ ደረጃ በሚያሻሽል መልኩ ነው እንጂ የኑሮ ደረጃቸው ሌላ ቀውስ ውስጥ በሚገባ መልኩ መሆን አልነበረበትም እና በዚህ መሰረት አስቸኳይ የሆነው አሁን አፋጣኙ ምክረ ሀሳባችን ልየታው እስከሚደረግ አሁን እየተካሄዱ ያለው ፈረሰው እንዲቆም ነው። የፈረሰባቸውም ሰዎች መሰረታዊ የሆነ ፍላጎታቸው ተሟልተው ወደ መደበኛ የኑሮ ሁኔታቸው እንዲመለሱ የሚያስችል ነገሮች እንዲደረጉ ባንክሮት ማሳሰብ ነው። ሁለተኛ ደግሞ የህጎች ክፍተቶችም ስላሉ እነሱንም በተመለከተ ወደፊት እንግዲህ የህግ ማሻሻያዎች እንዲደረጉ ለማድረግ እነሱ እነሱም ከሀሳቦችን እንሰጣለን። ለኢሰመኮ መግለጫ እስካሁን ከሸገር ከተማ አስተዳደር የሚሆን ከኦሮሚያ ክልልና ከፌዴራሉ መንግስት በኩል የተሰጠ ምላሽ የለም። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ